ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። በትናንትናው ዕለት ሰሜን ምስራቅ ኬንያ ጋሪሳ በሚገኘው የመምህራን ማሰልጠኛ ዩኒቨርሲቲ ኮሌጅ የአልሻባብ ታጣቂዎች ባደረሱት የሽብር ጥቃት 147 ሰላማዊ ሰዎችን ፈጅተዋል። አንድ ቀን በፈጀው የእገታ ድራማና የተኩስ ልውውጥ የአገሪቱ የጸጥታ ኃይሎች አራቱን የአልሻባብ ታጣቂዎች መግደላቸውንም አመልክተዋል። ኬንያ ላይ በተደጋጋሚ ጥቃቶችን ያደረሰው ጽንፈኛ ቡድን የዚህኛው ጭካኔ የተመላበት ጥቃት ጠንሳሽና አቀነባባሪ እየታደነ መሆኑን ተመልክቷል። የፌዴራሉ ከፍተኛ ፍርድ ቤት አስራ አንደኛ የፍትሀ ብሔር ችሎት አንድነት ለዲሞክራሲና ለፍትህ ፓርቲና በኢትዮጵያ ምርጫ ቦርድ መካከል ባለው ጉዳይ ላይ የሰጠው ብይን ምንም አይነት የህግም ሆነ የፍሬ ነገር መሰረት የለውም ሲሉ የህግ ጠበቃቸው ተናገሩ። ዝርዝሩን ይዘናል። አርብ መጋቢት 25 2007 ዓ ም ጤና ስትልኝ እንደምናመሻችሁ ክብራትና ክቡራን አድማጮች ከምሽቱ ቅዳሜ ዝግጅታችን ጋር አስተናጋጃችሁ አሉ አከበደ ነኝ ከአቀናባሪዎች የኃይሉ ታምራትና ጽዮን ግርማ ጋር እስከ ምሽቱ አንድ ሰዓት ተኩሎ አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና ከሰለሞን አባተ። ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ኬንያ ውስጥ በምሥራቃዊው ጋሪሳ ዩኒቨርስቲ ላይ ጥቃት ካደረሱት መካከል አንደኛውን ለመያዝ የሚያስችል መረጃ ለሚያቀብል የሁለት መቶ ሺህ የአሜሪካ ዶላር ሽልማት እንደሚሰጥ የሀገሪቱ መንግሥት አስታወቀ። በጥቃቱና ከመንግስት ኃይሎች ምላሽ በተሰጠበት ወቅት የ147 ሰው ሕይወት ጠፍቷል። ከተገደሉት መካከል አራቱ አደጋ ጣዮች ታጣቂዎች እንደሆኑ ተገልጿል። ጥቃቱን የመራው መሐመድ ማህሙድ ኩኖ የሚባለው ኬንያዊ የአካባቢው ሰው ቀድሞም በመንግሥቱ የአደን መዝገብ ውስጥ ተይዞ የነበረ ሲሆን የዛሬው የሽልማት ማስታወቂያ የወጣበትም ይኸው ገማዴሬ ወይም ዱሊያን ዳንያ በሚባሉ ተቀጥያ ስሞች የሚጠራው ሞሐመድ ኩኖ ነው። ሞሐመድ ኩኖ ወይም ጋማዴሬው ወይም ዱሊያን ዳንያ አልሸባብ ኬንያ ውስጥ ለሚፈጽማቸው የሽብር ጥቃቶች የቡድኑ የውጭ ጉዳይ ኃላፊ እንደሆነም ተገልጿል። የኬንያ ኃይሎች ከታጣቂዎቹ ጋር ለ15 ሰዓታት ተታኩሰው ከ500 በላይ ተማሪዎችን ማስለቀቃቸውና አራቱን አደጋ ጣዮች መግደላቸው ተነግሯል። ለአደጋው ኃላፊነት የወሰደው አልሸባብ ጥቃቱን ያደረሰው የኬንያ መንግስት ጦሩን ሶማሊያ ውስጥ በማሰማራቱ ለመበቀል እንደሆነ አስታውቋል። ስልጣኔ የሌለበት አርመናዊ አድራጎት ሲሉ ጥቃቱን የጠሩትና በተፈጠረው ሁኔታ ማዘናቸውን የገለጹት የሶማሊያው ፕሬዚደንት ሐሰን ሼህ መሐመድ ከኬንያ ጋር የተጠናከረ የጸጥታ ትብብር ለማድረግ ጥሪ አቅርበዋል። ይህ አደጋ አልሻባብ የሚፈጥረውን ስጋት እስከ ወዲያኛው ከአካባቢው የማጥፋትን አንገብጋቢነት ያሳያል ብለዋል የሶማሊያው ፕሬዚደንት። ከሀያላኑ መንግስታት ጋር ሀገራቸው ትናንት የደረሰችበት የማዕቀፍ ስምምነት የኢራንን ኒውክሌር የማልማት መብቶች የሚያስጠብቅና ከተጣሉባት ዓለም አቀፍ ማዕቀቦች እፎይታን የሚሰጣት መሆኑን ፕሬዚደንቷ ሐሰን ሮሃኒ አስታወቁ። ሚስተር ሮሃኒ ዛሬ በቴሌቪዥን ቀርበው ለህዝባቸው ባደረጉት ንግግር ስምምነቱ ሀገራቸው ዩራኒየምን በግዛቷ ላይ የማበልጸግ መብት እንዳላት የሚያረጋግጥ ነው ብለዋል። ሀገራቸው በሰላማዊ ግቦቿ እንደምትገባ የጠቆሙት ሮሃኒ የንጥረ ነገር ማብላያዎቹ መሾራቸውን ይቀጥላሉ፣ የህዝቡ ህይወትና ምጣኔ ሀብትም ወደፊት ይገሰግሳል ብለዋል። የኒኩሌር መርሃ ግብራቸው በአካባቢው ውስጥ ባለ ማንኛውም ሀገርም ሆነ ሌላ በማንም ሀገር ላይ የተነጣጠረ እንዳልሆነ ሚስተር ሮሃኒ አስረድተዋል። ሌላው ወገን የራሱን ቃሎች እስካከበረ ድረስ ኢራን አታጭበረብርም፣ በስምምነቱ ሰነድ ውስጥ የሰፈሩ ግዴታዎቿን ሁሉ ትወጣለች ብለዋል የኢራን ፕሬዚደንት በዚሁ በዛሬ ንግግራቸው ይህንን ስምምነት ሳዑዲ አረቢያና እስራኤልን ጨምሮ የሚጠራጠሩና የሚቃወሙም አሉ። የዩናይትድ ስቴትስ ፕሬዚደንት ታሪካዊ ሲሉ ጠርተውታል። ሰሜን ኮሪያ አራት የአጭር ርቀት ሚሳይሎችን በምዕራባዊ የባህር ዳርቻዋ መተኮሷን የደቡብ ኮሪያ ጦር አስታወቀ። ድርጊቱ ፒዮንግያንግ፣ ዩናይትድ ስቴትስና ደቡብ ኮሪያ በጀመሩት ወታደራዊ ልምምድ መቆጣቷን ለማመልከት የተቃጣ ይመስላል ተብሏል። የደቡብ ኮሪያ ጣምራው ጦር ኤታ ማዦር ሹም ዛሬ አርብ ይፋ ባደረጉት መግለጫ እንዳመለከቱት ከሰሜን ፒዮንግያንግ ክፍለ ሀገር የተተኮሰው ሚሳኤል ባህሩ ላይ ከማረፉ አስቀድሞ ወደ 140 ኪሎ ሜትር ከንፏል። የሚሳኤሉ አይነት በውል አልተገለጸም። በመግለጫው በተጨማሪም የሰሜን ኮሪያ የሚሳኤል ተኩስ የሚያመለክተው ሌላው ሰበብ ፎል ኢግል እየተባለ የሚጠራውን በአሜሪካና በደቡብ ኮሪያ የሚካሄደውን ዓመታዊ ወታደራዊ ልምምድን ለመቃወም የተቃጣ መሆኑን ጠቁሟል። የዜናው ሰዓት አበቃ። ከቀሪ ዝግጅቶች ጋር እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ወደ አሎላ ልመልሳችሁ። የመጽሔቱ የትንታኔ ርዕስ ይቀጥላል። አድማጮች የፌዴራሉ ከፍተኛ ፍርድ ቤት አስራ አንደኛ የፍትሐ ብሔር ችሎት በአንድነት ለዲሞክራሲና ለፍትህ ፓርቲና እንዲሁም በኢትዮጵያ ምርጫ ቦርድ መካከል ባለው ጉዳይ ላይ ከትላንት በስቲያ የሰጠው ብይን ምንም አይነት የሕግም ሆነ የፍሬ ነገር መሰረት የለውም ሲሉ የሕግ ጠበቃቸው ተናገሩ። የተሰጠውን ብይን በመቃወምም ይግባኝ እንደሚሉ አስታውቀዋል። ዘጋቢያችን መለስካቸው አምሃ ከአዲስ አበባ ያደረሰን ዘገባ ዝርዝሩን ይዟል። ምርጫ ቦርድ እውቅና የነፈገው የአንድነት ለዴሞክራሲና ለፍትህ ፓርቲ ቀደም ሲል ቦርዱ የሰጠውን ውሳኔ ተቀብሎ የተቀመጠ አይመስልም። አንድነት እንደ አንድ ህጋዊ ሰውነት ያለው አካል የመከሰስና የመክሰስ መብት አለው የሚሉት የአንድነት ለዴሞክራሲና ለፍትህ ፓርቲ ጠበቃ አቶ ገበየው ይርዳው ጥር 21 ቀን 2007 ዓ ም ቦርዱ አንድነት ፓርቲን በተመለከተ የሰጠውን ውሳኔ በመቃወም በኢትዮጵያ ህግ መሠረት ለፌዴራሉ ከፍተኛ ፍርድ ቤት አስራ አንደኛ ፍትሐብሔር ችሎት በኢትዮጵያ ብሔራዊ ምርጫ ቦርድ ላይ ክስ መመስረቱን ገልጸዋል። ይሁንና ችሎቱ የሰጠው ብይን በፍጹም ህግን መሠረት ያደረገ አይደለም፣ እርስ በርሱም የሚቃረን ነው ይላሉ። አንደኛ አንድነት ለዲሞክራሲና ለፍትህ ፓርቲ የሚባል ህጋዊ አካል አለ ሲል ፍርድ ቤቱ ዕውቅና ከሰጠ በኋላ ከሳሽም አንድነት ለዲሞክራሲና ለፍትህ ፓርቲ ነው ብሎ ካተተ በኋላ፣ ነገር ግን ምርጫ ቦርድ ከዚህ ከከሳሽ ጀርባ የሆነ አካል አለ፣ የተደበቀ አካል አለ እና ክሱ የቀረበው በእሱ ነው፣ እሱ ደግሞ በምርጫ ቦርድ ህገ ወጥ ስለተባለ ይህን ክስ የማቅረብ መብት የለውም የሚል የህግም የፍሬ ነገር መሰረት የለለም። ውሳኔ የምርጫ ቦርድን ውሳኔ እንዳለ በመገልበጥ የተሰጠ ውሳኔ ነውና ሕገ ወጥ ነው። ይሄ በምንም መስፈርት ህግን ያላገናዘበ ውሳኔ ስለሆነ ይግባይ ማለታችን አይቀርም። አሳማኝም አይደለም፣ ምክንያቱም አንድም የተጠቀሰ የህግ ምክንያት የለውም። አቶ ገበየሁ የአንድነት የክስ ጭብጥ ነው ያሉትንም በሚከተለው መንገድ አብራርተዋል። ምርጫ ቦርድ አንድነት ብሔራዊ ምክር ቤት ተሰብስቦ ጥር 3 ቀን 2007 ዓ.ም የመረጠውን ፕሬዚዳንት እውቅና በመንፈግ ነገር ግን የፓርቲውን ህገ ደንብ የፓርቲዎች ምዝገባ አዋጅ 73 200 በሚቃረን ሁኔታ ግለሰቦች ተሰብስበው ምርጫ አካሄድን ብለው ያቀረቡትን ሪፖርት በመቀበል ለነሱ የአንድነት አመራሮች ናችሁ በማለት እውቅና በመስጠቱ ይህ እንዲሻር ጥር 1 ቀን 27 ዓ.ም ምርጫ ቦርድ የሰጠው ውሳኔ ውድቅ እንዲሆን የአንድነት ብሔራዊ ምክር ቤት ጥር 3 ቀን 27 ዓ.ም ተሰብስቦ የመረጠው ፕሬዚዳንትን ተቀብሎ እንዲያጸድቅ እና ያሻሻለውን መተዳደሪያ ደንብ ምርጫ ቦርድ ተቀብሎ እንዲያጸድቅ እንዲሁም እነዚህ አሁን ምርጫ ቦርድ የአንድነት አመራሮች ናቸው በማለት እውቅና የሰጣቸው ግለሰቦች ጥር 16 207 ዓ ም ያደረጉት ስብሰባ ፓርቲውን የማይወክል ደንቡን የሚጥስ ስለሆነ ህገወጥ እንዲባል በሚል ነበር ያቀረብ ነው የክሳችን ዋና ጭብጥም የሆነው ምርጫ ቦርድም ይህ ክስ እንደደረሰው የመጀመሪያ ደረጃ መቃወሚያውን እንዳቀረበ የሚያስረዱት አቶ ገበየሁ ይዘቱን ባጭሩ ያብራራሉ ምርጫ ቦርድ የመጀመሪያ ደረጃ መቃወሚያ አቅርቦ ነበር ያቀረባቸው መቃወሚያዎች ምንድን ነው አንደኛ የይርጋን አስመልክቶ ያቀረበው ነበረ ሁለተኛ ፍርድ ቤቱ ስልጣን የለውም የሚል አዎ ይህን ለማየት የሚል ሶስተኛው ግን በሚገርም ሁኔታ ይሄ ክስ አንድነት ለዲሞክራሲና ለፍትህ ፓርቲ በሚል ቀረበ እንጂ ምርጫ ቦርድ ህገወጥ ነው በማለት እውቅና የነፈገው ቡድን ያቀረበው ክስ ስለሆነ ውድቅ ሊደረግ ይገባል በሚል ነው አንድነት ይህን የብሔራዊ ምርጫ ቦርድ መከራከሪያ በቃል ክርክር ወቅት በዝርዝር መቃወሚያ እንዳቀረበበትም ጠበቃው ይናገራሉ እኛ ደግሞ በዛ በቃል ክርክራችን ላይ የለም ክሱ ግልጽ ነው ከሳሽ አንድነት ለዲሞክራሲና ለፍትህ ፓርቲ ነው የሚለው ይሄ ከሆነ ደግሞ አንድነት ፓርቲ ራሱ በተከሳሽ በምርጫ ቦርድ ህጋዊ እውቅና የተሰጠው ህጋዊ ሰውነት ያለው የመክሰስ የመከሰስ ስልጣን ያለው ህጋዊ ሰውነት ያለው አካል እንጂ በግልጽ በክስ አቤቱታችን ላይ አንድነት እያለ ከጀርባው ሌላ ሶስተኛ ወገን አለ በማለት የቀረበው የህግ መሰረት የለውም ውድቅ ይደረግ ነው ያለ። ከምርጫ 2007 ጋር ተያይዞ ቀደም ሲል በአንድነት ለዲሞክራሲና ለፍትህ ፓርቲ የቀድሞ አመራርና በምርጫ ቦርድ መካከል ጥቂት ለማይባሉ ወራት በደብዳቤ ልውውጥ ተፈጥሮ የነበረው አለመግባባት አንድ ጊዜ ሲረግብ፣ ሌላ ጊዜ ሲወጠር ቆይቶ በመጨረሻም ቦርዱ ይህን አመራር እውቅና እንደነፈገው ይታወሳል። የምርጫው ሂደትም ቀጥሏል። እነሆ የምርጫ ቦርድ ውሳኔም ትክክለኛ እንደሆነ በፌዴራሉ ጠቅላይ ፍርድ ቤት ተደምድሟል። በይግባኙ ይህ መንገድ ይለወጥ እንደሆነ ወደፊት የሚታይ ጉዳይ ነው። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሳውዲ አረቢያ የሚመራው የህብረት ጦር በየመን የሁቲ ሺሃ ሽምቅ ተዋጊዎች ላይ የአየር ድብደባ የጀመረው ባለፈው ሳምንት ቢሆንም፣ ግጭቱ ታዲያ በምስራቅ አፍሪካ አገሮችም አዲስ የደህንነት ፈተና ሊደቅን ይችላል ሲሉ የጸጥታ ጥበቃ ባለሙያዎች ያስጠነቅቃሉ። የአሜሪካ ድምፁ ሞሐመድ ዩሱፍ ከናይሮቢ ከምስራቅ አፍሪካ ቢሮአችን ያቀናበረውን ዘገባ ሰለሞን ክፍሌ ያቀርበዋል። የየመን ሺሃ ሁቲ አማጽያን ወደ ኤደን የባህር ከተማ የሚያደርጉትን ግስጋሴ ለመግታት የአረቦችን ኅብረት የቦምብ ድብደባ የምትመራው ሳውዲ አረቢያ ናት። በዚህም ዓለም አቀፍ ዕውቅና የተሰጠውን በፕሬዝደንት አብድ ራቡ ማንሱር ሃዲ የሚመራውን መንግሥት ወደ ሥልጣን ለመመለስ ይቻላል ስትል ማረጋገጫ ትሰጣለች። በዚህ ሳውዲ መሩ የኅብረት የአየር ዘመቻ በርካታ የባሕረ ሰላጤ ሀገሮችን እንዲሁም ሱዳን፣ ግብፅና ሞሮኮን ጨምሮ አስር የሱኒ አረብ ሀገሮች ይሳተፋሉ። የየመኑ ወቅታዊ ሁኔታ በዚያች ሀገር የሚኖሩ ዜጎቻቸውን ለማስወጣት የሚችሉበትን መንገድ እንዲፈልጉ ያደረገ ሲሆን የስደተኞችን በብዛት መፍለስ ያስከትላል ተብሎም ይጠበቃል። እነዚህ ከየመን የሚጎርፉ ስደተኞች ደግሞ በአብዛኛው የሚያመሩት ወደ አፍሪካ ቀንድ ሀገሮች፣ ኤርትራ፣ ጅቡቲና ወደ ሱማሊያ ራስ ገዛ አካባቢዎች ሊሆን እንደሚችል ይገመታል። የጸጥታ ጉዳዮች ተንታኙ አንድሩ ፍራንክሊን እንዳስረዱት በየመን የተፈጠረው የሥልጣን ክፍተት ሌላም ግዙፍ መዘዝ ሊያስከትል ይችላል። ያም አሸባሪ ቡድኖች አጋጣሚውን በመጠቀም የመስፋፋት ትልማቸውን ይተገብሩበታል የሚለው ነው፣ ይላሉ አንድሩ ፍራንክሊን። አብዛኛዎቹ ሕገወጥ ስደተኞች ከሶማሊያ ከሶማሌላንድ እና ከኤርትራ ወደ የመን የጎረፉት በተመሳሳይ መንገድ መሆኑ አይታበልም። እነዚህ አገሮች ከየመን ጋር በንግድ ልውውጥ ይገናኛሉ። በየመን በርካታ የባህር ወደቦች አሉ። አነስተኛ የአሳ ማስገሪያ ወደቦችም አሏት። የመርከብ መተላለፊያ በሮቿም ሁልጊዜም ፖሊስ የሚቃኛቸው ናቸው። እንደ እውነቱማ እስከ ዛሬ የጸጥታ ጥበቃ ቁጥጥሩን ሲያካሄድ የነበረው ሳና የነበረው ማዕከላዊ መንግሥት ነው። አሁን በየመን መንግሥት የለም። በዚህ ሁኔታ እንግዲህ እንደ ሊቢያ ሁሉ በደንብ የታጠቁና ጠንካራ ቡድኖች አልቃይዳን የመሳሰሉት ለማለት ነው መስፋፋታቸውን ሊያጠናክሩ ይችላሉ። ሌላው የጸጥታ ጉዳዮች ተንታኝ ያን ሳን ፒየር ይባላሉ። ዋና መስሪያ ቤቱን በርሊን ከተማ ያደረገውን ሞስኮን የተባለ የሴኪሪቲ አገልግሎት ሰጪ ድርጅት ይመራሉ። በቀይ ባህርና በኤደን ሰላጤ አካባቢ በደንብ የተደራጀው የመናገጃ መስመር ለሕገወጥ እንቅስቃሴዎችና በግዛት ውስጥ ሽብርተኝነትን ለማጠናከር አውራ ጎዳና ሊሆን ይችላል በሚለው ይስማማሉ። ከምዕራብ አፍሪካ ወደ ምስራቅ አፍሪካ ከሰሜን ወደ ምስራቅ አልፎም ወደ አረብ ባሕረ ሰላጤ የሚጎርፈው ንግድ የጨመረበት ዋና ምክንያት ብዙ ትርፍ ስላስገኘ ነው። ስለዚህ በዚያ በኩል የጦር መሳሪያ ትልልፍ የመጨመሩ ሁኔታ የማያጠራጥር ነው። ይህ በሌላ በኩል ደግሞ የየመኑን ግጭት እንደሚያባብስና ሁኔታው ወደ ሶማሊያ፣ ኬንያና ሌሎች ጎረቤት አገሮች እንደሚስፋፋ አያጠራጥርም። እንደ አልሻባብ ያሉ አሸባሪ ቡድኖች አጋጣሚውን መጠቀማቸው አይቀሬ ነው። እንደሚታወቀው የሶማሊያው ነውጠኛ ቡድን ባለፉት ሁለትና ሦስት ዓመታት ውስጥ የአፍሪካ ኅብረትና የሶማሊያ ወታደሮች በጋራ በከፈቱበት የማጥቃት ዘመቻ ብዙ የቀድሞ ይዞታዎቹን አጥቶ ተዳክሟል። አሁንም ግን ቡድኑ ሀገሪቱ ውስጥና በውጭ የአጥፍቶ ማጥፋትና በአደጋ አድርሶ ማምለጥ ስልቶች ጥቃት ማድረሱን ቀጥሏል። ለምሳሌ ባለፈው አርብ አልሻባብ ሞቃዲሾ ከተማ ውስጥ የሚገኝ አንድ ሆቴል ከ10 ሰዓት በላይ ለሆነ ጊዜ ተቆጣጥሮ በስዊዘርላንድ የሶማሊያን አምባሳደር ጨምሮ ከ10 በላይ ሰዎችን ገድሏል። ሆቴሉ ብዙውን ጊዜ በፖለቲከኞችና ዲፕሎማቶች የሚዘወተር ነው። የጸጥታ ጉዳዮች ባለሙያዎች ለቪኦኤ እንደተናገሩት አልሻባብ አሁን ከሁለቱ ዋና ከሚባሉት ተቀናቃኝ አሸባሪ ቡድኖች ማለትም ከአልቃይዳና ራሱን እስላማዊ መንግሥት እያለ ከሚጠራው ቡድን ጋር ለመፎካከር ያስችለው ዘንድ በሶማሊያ መንግሥት ላይ ጥቃት ማድረሱን ሊጨምር ይችላል። የጸጥታ ጉዳዮቹ ተንታኝ ያን ሳምፒየር አክለው ሲያስረዱ በአልሻባብ አመራር ውስጥ የሚፈጠር ክፍፍል ማለት ምናልባትም አይሲስም እየተባለ ከሚጠራው አሸባሪ ድርጅት ጋር ቃል ኪዳን ለመፈጸም እየሞከሩ ነው ማለት ነው ብለዋል። ከአይሲስ ጋር ያለው ጉዳይ ድርጅቱ ብዙ ገንዘብና ተአማኒነት ያለው መሆኑ ነው። ይህንንም እውነታ ቀደም ሲል ከቦኮ ሐራም እና በማግሬብ ከአልቃይዳ ቡድኖች ጋር አይተናል። እነዚህ ሁለት ቡድኖች አይሲስን ተቀላቅለዋል። አይሲስ በሁሉም ቦታ ያኮረፉ አንጃዎችን የመሳብ ልዩ ተሰጥኦ አለው። አልሻባብ ውስጥ ደግሞ ብዛት ያላቸው በቡድኑ አመራር የተበሳጩ ተዋጊዎች አሉ፣ እናም ሲሉ ያጠናክራሉ የሳምፔርን ግምገማ። ሌላው ተንታኝ አንድሩ ፍራንክሊን እናም ኬንያ ከሶማሊያ ጋር ባላት ድሮውንም በላላ ድንበሯ አካባቢ የአሸባሪ ቡድኖቹ እንቅስቃሴ ጨምሮ ስጋቷን ሊያባብስ ይችላል። ከቀድሞ ብዛት ያለው የጦር መሳሪያና ስልጡን ተዋጊዎች ከየመን ወደ ሶማሌላንድ ከዚያም ከሰሜን ሶማሊያ አቆራርጠው ወደ ኬንያ ላሙ ቀበሌ መሄድ ቻሉ ማለት ነው። አልሻባብ እስካሁን በኬንያ የያዘው ጥረት በመሠረቱ በድንበሩ አካባቢ የመንግሥቱን ኃይሎች አስወግዶ አስተዳደሩን ጨርሶ ለማጥፋት ነው። የኬንያ ባለሥልጣናት የአልሻባብ ነውጠኞች እያደረሱ ያሉትን ድንበር ዘለል ተከታታይ ጥቃቶች ካዩ በኋላ ዓለማቸው ሴኩሪቲውን ለማጠናከር በአንዳንድ የድንበሩ ዙሪያ አጥር መሥራት መሆኑን ይናገራሉ። አድማጮች አሁን ወደ ምሽቱ ቅንብር እንሻገር። ባህልና ማኅበረሰብ ተጋባዥ ድምፃዊ እንደሚባለው በተጋባዥ አዘጋጅ ነው የተሰናዳው። ባልደረባችን ሄኖክ ሰማ ጊዜር ለረፍቶት አብዬ በነበረበት ተከታትሎ ባለፈው ሳምንት የመጀመሪያውን ክፍል ያቀረበልን ግሩም ዝግጅት ተከታይ ነው የምሽቱ ቅንብር። ቫሄ ትልቢያን በትውልዱ አርመናዊ ኢትዮጵያዊ ሙዚቀኛ ነው። ሄኖክ ታዲያ ቫሄን ሲያስተዋውቀን በአዲስ አበባ ከተማ ያየው ሰው ወይ መንገድ የጠፋበት አገር ጎብኚ ወይንም ደግሞ የዓለም አቀፍ የልማት ሠራተኛ ሊመስል ይችላል ብሎ ነበር ሳምንት ቫሄ ጂኖሎጂ ከሚባል ቡድን ጋር ያዜመው ፌስ ዘ ሻዶው ዜማ በቅርቡ ለዩሮቪዥን የሙዚቃ ሽልማት ውድድር ቀርቧል። ስለ ሙዚቃ ሥራዎቹና ስለ እርሱን መሰል ትውልደ አርመን ኢትዮጵያውያን ታሪክ ነው የሚያጫውተን። ወደ ቅንብሩ ልውሰዳችሁ። ትዝታ ዘወትር ወደ እኔ የመጣ ጤና ይስጥልኝ እንደምን አመሻችሁ ልበል እንግዲህ ቫሄ ቲልቢያን እባላለሁ እዚሁ ከአዲስ አበባ ከእናንተ ጋር ትንሽ ቆይታ ለማድረግ ተዘጋጅተናል እንግዲህ እንደምን ናቸው ጤና ይስጥልኝ መውደድን ሸኘሁት ወጥቼ እስከ ደጅ ማባ ታሪክንም ለመግለጽ ከጥንት እዚህ የመጣን በእናቴ በኩል የአራተኛ ትውልድ አርመናዊ ኢትዮጵያውያን እንግዲህ፣ የእናቴም ቅድም አያት የእናቴም አያት የእኔ ቅድም አያት ነው እዚህ የተወለደች። Every day, every night. You're my heart, you're my dreams, you're the tears that I cry. I will love you forever, to the day that I die. Under the covers, with the prison. Yes, the time to get the memories of the past I can't seem to ever find. I keep picturing you. ለእኔ እንግዲህ ኢትዮጵያዊነቴም አርመናዊነቴም በጣም እጅግ በጣም ወሳኝ ሁለት ነገሮች ናቸው። እንግዲህ ልበል እኔ አልበሜንም ራሱ ጨርሼ ስሙን ምን ልሰይመው የሚባል ነገር መጣ ያኔ እና ሚክሶሎጂ ነው የምለው ብዬ ምክንያቱም ማንነቴን የሚገልጠው እሱ ነው። አልበሙ አርመነኛም አለበት፣ አማርኛም አለበት። ከዛ የብዙ አይነት የሙዚቃ ስታይሎችም ራሱ አሉበት። እና ሮክ ሙዚቃ ወዳለው፣ ሬጌ ወዳለው እና እነሱን አካትቼ ነው የሰራሁት አሁንም ራሱ በሙዚቃ ወደፊት መሄድ የምፈልገው እንደዚህ አይነት እንደሰማችሁት አይነት ስራ እያቀረብኩኝ ነው። ምክንያቱም አርመናዊነት እና ኢትዮጵያዊነት አንድ ላይ የሚገልጠው በተለይ በሙዚቃ በዚህ ነው ብዬ አስባለሁ። ለእኔ በጣም የሚያኮራኝ ነገር ነው። ምክንያቱም ብዙምም የለንም አርመናዊ ኢትዮጵያኖች አሁን ዓለም ላይ የተወሰኑ የሚቆጠር ነን ያለ ነው እና ያው በሱ በጣም የተለየ ባህል ሁለቱም አንድ ላይ ማለት ነው። ባህሉም ራሱ የሚገርም ነገር በጣም ብዙ ነገሩ የሚቀራረብና አንዳንዴ እንደውም በሚገርም መልክ ትንሽ የሚያወዛግብም ነገር አለው። ምክንያቱም በጣም ሁለት ሀገሮች የሁለት ሩቅ ሀገር ቅርብ አይባሉም እና እንዴት አንድ አይነት የአስተሳሰብም ሊሆን ይችላል የባህሪም ሊሆን ይችላል፣ አንድ አይነት ነው የሚሆነው። አንዳንዴ ሳስብበት በጣም መልካም እንግዲህ ኢትዮጵያውያን አርመኖች እንዴት ነው ወደ ኢትዮጵያ የመጡት? ታሪኩስ ምንድን ነው? እስቲ አጠር አድርጋ ግለጽልህ። እንግዲህ ብዙውን ጊዜ ከጥንት ጀምሮ የመጀመሪያ ተመዝግቦ የሚኖረው አርመናዊ ኢትዮጵያ ውስጥ ማቴዎስ አርመናዊ የሚባለው ነበር እና በፈረንጆች አቆጣጠር በሺህ አምስት መቶዎች ውስጥ ነበር እዚህ የሚኖረው። ከሱ ቀጥሎ ሙራድም የሚባል ነበረ፣ ግን አብዛኛው አርመኖች የመጡት ከአንደኛ ዓለም አቀፍ ጦርነት በኋላ ነው። ያሉበት ቦታ ለነሱ በቃ ማይመች ስለነበረ በዛ እንደዛ መቀጠል ስለማይችሉ ብዙ ሰዎች ደግሞ ስለጠፉ ቦታ እየፈለጉ ነበረ። ፍቅር የሚያገኙበት ቦታ፣ ተቀባይነት የሚያገኙበት ቦታ እና በሰላም መኖር የሚችሉበት ቦታ እየፈለጉ ነበር። እዚሁ መጡ። የአርባ ልጆቹም ታሪክ አለ እስቲ ገለጽ አድርግልን የአርባ ልጆቹን ታሪክ። በሺ ዘጠኝ መቶ ሀያዎች ውስጥ አሁንም በፈረንጆች አቆጣጠር ነው ይቅርታ አድርጉልኝ። ኢየሩሳሌም ውስጥ ወላጅ አልባ አርመኖች ነበሩ፣ እንግዲህ እዛ ቤተ ክርስቲያን ውስጥ የሚኖሩ ከዚህ ያኔ ራስ ተፈሪ ኃይለ ሥላሴ ሳይሆኑ ማለት ነው ራስ ተፈሪ ኢየሩሳሌም ሄደው እነዚህ ልጆች ሙዚቃ ሲጮቱ ይሰማቸዋል። ምንድን ነው ብለው ይጠይቋቸዋል። የወላጅ አልባ ልጆች ናቸው በጦርነት እናቶቻቸው አባታቸው አባቶቻቸው ያለቁ እና እነሱ እዚሁ ነው የሚኖሩት ሲባል እኔ ለምን በቃ በጉዲፈቻ ብንወስዳቸው ወደ ኢትዮጵያ ብሎ አርባ ልጆችን እሱ እንዳባት ሆኖ ወደ ወደ አዲስ አበባ ያመጣቸዋል ማለት ነው። የአርባ ልጆች እንግዲህ የመጀመሪያ ኦፊሻል ኢምፔሪያል ኦርኬስትራ በሚል ስያሜ እንግዲህ ይሰየማሉ። እስከ እስከ ዛሬ ድረስ ከእነሱ ጋር የመጣው የሙዚካል እንግዲህ ዳይሬክተራቸው ነበረ። እነሱ ልጆች ናቸው። የኬቮርክ ናልባንዲያን ይባላሉ። እሳቸው እዚህ መጥተው ከልጆቹ ጋር እሳቸው ደግሞ የነርሴስ ናልባንዲያን አባት ወንድም ነበሩ ማለት ነው። ነርሴስ ናልባንዲያን እሳቸው ናቸው ወደዚህ ወደ ኢትዮጵያ ያመጡት። ያንተ ቤተሰብም ከዚህ ጋር አብሮ የመጣ ነው ከአርባዎቹ ልጆች ጋር ወይስ ቀድመው የመጡ ናቸው? ከአርባዎቹ ልጆች ሳይሆን በእናቴ በኩል ከአርባዎቹ ልጆች ቀድመው ነበሩ። አዲስ አበባ ነበር የሚኖሩት እነሱ። በአባቴ በኩል ደግሞ የአባቴ አባት ከዛ በኋላ ነው የገባው። በሺ ዘጠኝ መቶ ሰላሳዎች ውስጥ ነው የመጣው እሱ እሱ እዛ ከዛ ከአምልጦ ነው የመጣው። ኔርሴስ ናልባንዲያን ደግሞ ያው ታሪኩ በጣም የሚታወቅ ነው። በኢትዮጵያ በተለይ በሙዚቃ ታሪክ ውስጥ በጣም የታወቁ ናቸው እሳቸው፣ ማኤስትሮ ኔርሴስ ናልባንዲያን እና ያው በነሱ ስም ራሱ እኔም የሙዚቃ ስራህ አሁን እንዴ ወደ ሙዚቃው ራሱ እንዴት እንደገባው መለስ ብለህ ስታስበው ከዚህ ጋር የተያያዘ ሊሆን ይችላል። ቀድሞ የመጡት አርባዎቹ ልጆች እንደዚሁም ደግሞ የሙዚቃ መሪዎቻቸው ከሙዚቃ ጋር የተገናኘ በመሆኑ ምን ያህል በአንተ ላይ በአንተ ሙዚቃ ስራዎች ላይ አራያነትን አሳድሯል? እንግዲህ እኔ እናቴም አባቴም አርመን ትምህርት ቤት እያሉ ሙዚቃ በተለይ አርመን አርመነኛ ሙዚቃ የተማሩት በነርሰስ ናልባንዲያን በኩልም ነው። በተማርኳቸውና በእናት በአባቴ በኩል በቤተሰብ በኩል ደግሞ የመጣው ትምህርት ትልቅ አስተዋጽኦ አድርገዋል። እንግዲህ ወደ አንድ ሙዚቃን ጋብዝና፣ አሁን በተለይ ትውልደ አርመንያዊ የሆኑ ኢትዮጵያውያንን ምን ያህል እንደሆናችሁ በምን ስራ እንደተሰማራችሁ እሱን እሱን እንነጋገራለን። ሙዚቃን ጋብዝ እንግዲህ አውስባሄ ያረግሽውን ያረግሽውን ታስቦ፣ ይባላል እንግዲህ አማርኛ ነው። ግጥም የተሰራው በቤቲ ሮክ ታደሰ ነው። እሷ ናት የጣፈችልኝ ግጥሙ። ዜማው እንግዲህ ከኬንያ ለን ጋር አብረን የሰራ ነው። እናዳምጠው ወደሽ mas nu nicoi care vrfi e yesa sa care de timp ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ ዝግጅታችን የዛሬው እዚህ ላይ ያበቃ ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽት 3 ሰዓት ታዲያ በአጭር ሞገድ በ1922 እና 25 ሜትር ባንዶች በመደበኛ ስርጭታችን መልሰን እስክንገናኝ በቀጠሮ ከአቀናባሪው ኃይሉ ታምራትና ጽዮን ግርማ ጋር እንዲሁም ከስርጭት መሐንዲሱ ጋር በመሆን ነው የምሰናበተው። ያስተናገድኳችሁ አሉላ ከበደ ነኝ። መልካም